ሳይንስና ቴክኖሎጂ። ፓጋ የተሰኘው የናይጄሪያ የቴክኖሎጂ ድርጅት የተንቀሳቃሽ ስልክ የክፍያ ስርዓትን በሀገሪቱ ዘርግቶ ይንቀሳቀሳል። 10 ሚሊዮን ገደማ የሚጠጉ ተጠቃሚዎች እንዳለው የሚናገረው ድርጅቱ የክፍያ አገልግሎቱን የሚያቀላጥፉለት 17587 ወኪሎች አሉት። የዚህ ሁሉ ሰው መረጃ ያለ እንከን በቅጽበት እንዲተላለፍ የሚያስችለውን ስርዓት የሚከታተሉት 25 የሶፍትዌር ኢንጂነሪንግ ባለሙያዎች ናቸው። ባለሙያዎቹ ስራቸውን የሚከውኑት ሌጎስ በሚገኘው የድርጅቱ ዋና መስሪያ ቤት ሆነው አይደለም። ይልቁንም ወደ 500 ኪሎ ሜትር በሚጠጋ ርቀት ላይ በምትገኝ የሌላ አገር ዋና ከተማ ሆነው ነው። ያቺ ከተማ አዲስ አበባ ነች። ባለሙያዎቹ መቀመጫቸውን በአዲስ አበባ ያደረጉበት ምክንያት አፖዚት የተሰኘው ኢትዮጵያዊ የቴክኖሎጂ ኩባንያ ነው። አፖዚት የናይጄሪያውን ድርጅት ቴክኒካዊ ስራዎች ተረክቦ በመስራት ላይ የሚገኝ ነው። ከ10 ዓመት በፊት የተመሰረተው አፖዚት ከናይጄሪያዊ ድርጅት ጋር በአማካሪነት ነበር ስራውን የጀመረው። ከአፖዚት መስራቾች አንዱ የሆኑትና ኩባንያውን በዋና ስራ አስፈጻሚነት እየመሩ ያሉት አቶ አዳም አባተ አጀማመሩን እንዲያስታውሳሉ የተገናኘ ነው። የዛሬ ኦልሞስት ዘጠኝ አስር አመት ነው። በሰው በሰው ነው የተገናኘ ነው። ስንገናኝ መጀመሪያ እንድናማክራቸው ነበር የቀጠሉ። እንደውም መጀመሪያ ታስቦ የነበረው ከህንድ ሀገር ሲስተም ለመግዛት ነበረ። ነገር ግን እዛ ከበንደሩ ጋር ተገናኝተው ኦልሞስት ሙሉ ሳምንት አሳልፈው ሲጨርሱ ይወሩና እውነቱን ንገረን፣ ይህንን እኛ የምንፈልገውን ለመስራት የሚያህል ስራ ይጠይቃል ስሉት ሀብይ ነው የምጀምረው እና ብዙ ስራ ነው አላቸው። ስለዚህ በሱ በተነሳ የፓጋር ሲዮ እና የእኛም ፓርትነርስ ያማክረ የነበረው በቃ ራሳችን ምስራው ተባብለው በዛ ነው ጀመር ነው። እዛ ዘጠኝ አመት በቃ ከዛን ጊዜ ጀምሮ ያው እኛ ስራውን ጀመር ነው ኢትዮጵያ ሆነን እና ኢትዮጵያ ነው ሁሉም ስራ የሚሰራው። ናይጄሪያ የሚሰራው የፕሮዳክት ዲዛይን አንዳንድ ቴስቲንጎች ይሰራሉ እንጂ ሶፍትዌር ኢንጂኒሪንግ ስለሆነ አብዛኛው ስራ እዚህ ተሰርቶ እዛ ያለው ኢንፍራስትራክቸር ላይ መጫን ይችላል። ከዲቨሎፕመንቱ በስተቀር ደግሞ ኢንፍራስትራክቸሩንም ያን ማኔጅ የምናደርገው አብዛኛው ነገር የዛሬ ዘጠኝ አመት ጀምሮ ሪሞት ነው የምንሰራ። አዲስ ነገር ነው እንጂ ለኢትዮጵያ እኛ ዘጠኝ አመት ሆነናለ ስንሰራ። አፖዚት ኩባንያ ካሉት 50 ሰራተኞች ግማሽ ያሉ ለናይጄሪያው ስራ የተመደቡ እንደሆኑ አቶ አዳም ይናገራሉ። ከአንደኛው በስተቀር ሁሉም ኢትዮጵያውያን ናቸው። ከገንዘብ ሥርዓት ጋር በተያያዙ ስራዎች ላይ የዓመታት ልምድ ያካበተው አፖዚት ተመሳሳይ አገልግሎቶችን ለመንግስት መስሪያ ቤቶች፣ ባንኮችና የግል ድርጅቶች ሲሰጥ ቆይቷል። ኩባንያው በአሁኑ ወቅት በዋናነት ከሚሰጣቸው ሶስት አገልግሎቶች ውስጥ አንዱ ይሄው እንደሆነ ዋና ስራ አስፈጻሚው ያስረዳሉ። የመጀመሪያው ፋይናንሻል ሰርቪሴስ ነው። የፓጋ ስራ እዚህ ውስጥ ነው የሚካተተው። ሁለተኛ ግብርና ላይ ደግሞ ቴክኖሎጂን እንዴት ማዋል እንችላለን ብለን ተነስተን ግብርና ላይ ብዙ ነገር እንሰራለን። እሱንም ትንሽ ሊጨምር ይችላለን። ሶስተኛ ደግሞ የዛሬ ሁለት ዓመት ያህል የጀመር ነው ለመጀመሪያ ጊዜ የፕራይቬት ሴክተር ክላይንት ላይ ፎከስ ያደረገ የሴልስፎርስ ኦቶሜሽን ፕላትፎርም ሰርተናል። ይሄ ደግሞ ፋስት ሚ ንስነ ጉድ የሚያመጡ ወይ ዲስትሪቢዩት ለሚያደርጉ ኩባንያዎች የሚጠቅም ሶፍትዌር ነው። አሁን ፎከሳችን የዚህ ሶስት ነገሮች ላይ ናቸው። ግብርናና ቴክኖሎጂን የማጣመር ሙከራዎች በተለያዩ የአፍሪካ ሀገራት እየተተገበሩ ይገኛሉ። አፖዚት ከመንግስታዊው የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ጋር በመተባበር በኢትዮጵያ ተግባራዊ ያደረገው ደግሞ የግብርና ግብዓት ስርዓትን ነው። ስለ ስርዓቱ ምንነትና ምን ያህል ቦታዎችን እንደሚሸፍን አቶ አዳም ማብራሪያ ያላቸው። የአግሪካልቸር ፖርትፎሊያችን ላይ ትልቅ የምንለው ፕሮጀክት ከመንግስት ጋር ሆነን የግብርና ግባቶችን እናሻሽታለን። በተለይ ማዳበሪያ እና ምርጥ ዘር በኛ ሲስተም በተለያዩ ክልሎች ይሸጣል። ይሸጣል ብቻ ሳይሆን ይሄ መንግስት እየዘረጋው የሪፎርም ፕሮጀክት ነበረ ኢንፑት ቫውቸር ሲስተም የሚባል እና እሱን ነው ከኢትዮጵያን አግሪካልቸራል ትራንስፎርሜሽን ኤጀንሲ ጋር ሆነን አውቶሜት ያደረግነው። በጣም ብዙ የገበሬ ማህበሮች ጋር እንሰራለን ለምሳሌ አማራ ክልል ሁለት ወረዳ ላይ እንሰራለን። ኦሮሚያ ክልል አሁን ወደ አስራ አራት ወረዳ ላይ እንሰራለን። ትግራይ ደግሞ ወደ አስራ ሶስት ወረዳ ላይ እንሰራለን። እያንዳንዱ ወረዳ ላይ እንግዲህ ወደ ሀያ የሚሆኑ የገበሬ ማህበሮች ሊኖሩ ይችላሉ። እያንዳንዱ ስለዚህ እነሱ ናቸው ደግሞ ካስተመሮቻችን የምንላቸው እንደዛ ስቁጥራቸው ብዙ ብዙ ይመጣሉ። አሁን የሚቀጥለው ዓመት ደግሞ ይህንን ፕሮግራም በጣም ለማሳደግ እቅዳለን። የአፖዚትና የግብርና ዘርፉ ቁርኝት የጀመረው ከኩባንያው ቀደምት ዓመታት አንስቶ ነው። ኩባንያው የኢትዮጵያ የግብርና ምርቶች ግብይትን በከፍተኛ ሁኔታ አሻሽሏል በመባል በሚሞካሸው የኢትዮጵያ ምርት ገበያ ተቋም የቴክኖሎጂ ምርታ ላይ አሻራውን ያኖረው የዛሬ ዘጠኝ ዓመት ግድም ነበር። አፖዚት ለምርት ገበያ የዘረጋውን ስርዓት አቶ አዳም በሀገሪቱ ከዚህ ቀደም ያልተተገበረ ነው ይሉታል። ለማስታወስ የመጀመሪያ ጊዜ በኤስኤምኤስ እና በአይቪአር የተመሰረተ ሲስተም ነበረ። ይህም ደግሞ የኤክስቼንጅ ማርኬት ዴታ ለሁሉም ሰው አክሴስብል ማድረግ እንዲቻል በኤስኤምኤስ ለምሳሌ ዋጋ መጠየቅ እንዲቻል ወይንም ደግሞ ኤክስቼንጅ ላይ የሚሳተፉ መንበሮች በኤስ ኤም ኤስ ሆነ በአይቪአር አይቪአር ማለት ኢንተራክቲቭ ቮይስ ሪስፖንስ ወይ በስልክ ደውለ ቮይስ ፕሮምፕት እየተከተል የሚጠቀምበት ሲስተም ነው። እሱም ተጠቅመው ተጠቅመው ስለ ፖዚሽ ናቸው ስለ ትሬዲንግ ፖዚሽ ናቸው፣ ካሽ ፖዚሽ ናቸው ስለ ኦፕሬሽናል ነገር ኢንፎርሜሽን የሚያገኙበት ስራ ነበረ። አፖዚት ኩባንያ ለኢትዮጵያ ምርት ገበያ የሰራው ስርዓት ለቀጣይ ስራዎቹም እርሾ ሆኖ እንዳገለገለ አቶ አዳሚ ይናገራሉ። ለናይጄሪያው ድርጅት የተሰራው የተንቀሳቃሽ ስልክ የክፍያ ስርዓትም ከዚያ የተዋሰው ግብዓት እንዳለ ይገልጻሉ አቶ አዳም። የኢትዮጵያ የመንግስት ተቋማት የሚገለገሉባቸውን ሥርዓቶች የመዘርጋቱን ስራ የተቀላቀሉት ገና የራሳቸውን ኩባንያ እንኳ ሳይመሰርቱ ነው። ነገሩ የሚጀምረው የዛሬ 15 ዓመት ግድም የዩኒቨርሲቲ ትምህርታቸውን ከተከታተሉበትና ይኖሩበት ከነበረው አሜሪካ ወደ ኢትዮጵያ ሲመለሱ ነው። ያኔ የሆነውን ወደ ኋላ መለስ ብለው ይተርካሉ። የራሴን ስራ ለመጀመር አጥንቼ ወደ ኢትዮጵያ ስመጣ የሆነ ፕሮጀክት ነበረ፣ ገንዘብ ሚኒስቴር እዛ ላይ እንደዚህ በሰው በሰው የማውቀው ሰው ነበረ እና አንድ ችግር አለኝ በትንሽ ጊዜ አማክረኝ ብሎ ቀጥሮኝ ነበር። አት ዘ ሴም ታይም ምንም ያሰብኩትን ስራ ጀምሬ ነበር። ነገር ግን የገንዘብ ሚኒስቴር ሚኒስትሩ ስራ አብዛኛውን ጊዜ ስለሰበብኝ መጀመሪያ ያስኩትን ሀሳብ አቆምኩኝ እና በሱ ቀጠልኩኝ። ለአራት ዓመት ያህል እሱ ፕሮጀክት ላይ ስንሰራ የሀገሪቷን የፐብሊክ ፋይናንሽል ማናጅመንት ሲስተሞች ነበር የምንሰራው። ያኔም እንደዚሁ የኢትዮጵያውያን ቲም መስርተን ወደ ሀያ ሀያ ስድስት የሚሆን ሰው አቋቁመን እዚህ ሀብ ላይ ጀምረን የፐብሊክ ፋይናንሽል ማናጅመንት ሲስተም ሰርተን ዘርግተናል። አሁንም ሀገሪቷ ስም የምትጠቀመው። አቶ አዳም በገንዘብ ሚኒስቴር በነበራቸው የአራት ዓመት ቆይታ አሁን አብረዋቸው አፖዚት ኩባንያን ከመሰረቱት ኢትዮጵያዊው አቶ ስምዖን ሰለሞንና ናይጄሪያዊው ኤሪክ ቺጂዮኬ ጋር የመስራት ዕድል ገጥሟቸዋል። እንደውም በዩኒቨርሲቲ ጭምር የሚያውቋቸውን ናይጄሪያዊውን ኤሪክን ወደ ኢትዮጵያ እንዲመጡ ያስደረጉት እርሳቸው ናቸው። በአሜሪካ ስርዓት ውስጥ የተማሩትና የሰሩት እኒህ የቴክኖሎጂ ባለሙያዎች አስተማማኝ የኢንተርኔት አገልግሎት እንኳን በሌለባት ኢትዮጵያ ውስጥ የቴክኖሎጂ ኩባንያ ለማቋቋም እንዴት ደፈሩ? ያለፉት ዓመታት ተሞክሮቻቸውስ ምን አመላከቷቸው? የአፖዚት ዋና ስራ አስፈጻሚ ምላሽ አላቸው። በእኔ አስተያየት ቴክኖሎጂ ስራችን ገድቦን አያውቅም። ይህንን ምንበት የምችል ምክንያት ደግሞ አስራ አምስት አመት ሰርቻለሁ። ዛሬ አስራ አምስት አመት ስንመጣ በኢንተርኔት ቤስ ሲስተም ነበር የሰራ ነው ለመንግስት ለፓብሊክ ፋይናንሻል ማኔጅመንት ወረዳ ድረስ ጀስ የኢንተርኔት ብራውዘር ከፍቶ መጠቀም የሚችል ሲስተም ማለት ነው። ይሄ ገና ብሮድባንድ የሌለበት በዳይላፕ ነበር ኢንተርኔት አክሴስ የምናደርገው እና የእኛ አስተያየት የተነሳንበትን አቋም ቴክኖሎጂ ዲዛይን ስታደርግ ኮንቴክስቱን ማወቅ አለብህ፣ እና የሚሰራበትን ቦታዎች የሚጠቀሙበትን ሰዎች አስበህ ነው ዲዛይን ማድረግ ያለበት። ስለዚህ የእኛ አስተያየት ቴክኖሎጂ ስትሰራ ባለህ ነው የምትሰራው፣ አቬይላብል በሆነ ነገር ነው የምትሰራው። እንደዛ ሲሆን ነው ሊሳካ የምችለው። በተጨማሪ ደግሞ ከመጣው ጀምሮ በኔ አስተያየት ኢትዮጵያ የብሮድባንድ አክሰስ የሰርቪስ ኳሊቲ ሁልጊዜ እየተሻሻለ ነው የማያው ለብዙ ሰው ባይመስለውም ትሬንዱ አፕዋርድ ነው ሁልጊዜ። ስለዚህ ለነገ የሚሆንህን አፕሊኬሽን ዲዛይን ስታደርግ ይህንንም መያዝ አለብህ ማሰብ አለብህ እና እርግጠኛ ነኝ ይሄ ትሬንድ ወደፊት ይቀጥላል። አሁንም እያየን ነው። ዛሬ ሶስት ወር ዋጋዎች ኦልሞስት በግማሽ ቀንሰዋል። ይሄ ራሱ ትልቅ ሚና ይጫወታል ቴክኖሎጂን ለማስፋፋት። ስለዚህ ይሄ ነው መልስ። ወደ ናይጄሪያ በመሻገር አገልግሎት እየሰጠ ያለው ኦፖዚት ኩባንያ ወደፊት ስራዎቹን ወደ ሌሎች ሀገራት የማስፋት እቅድ አለው ወይስ በኢትዮጵያ በቴክኖሎጂ ረገድ የሚታየውን ክፍተት ለመሙላት ይጠራል? አቶ አዳም፣ አንድ ችግር ኢትዮጵያ ውስጥ ብዙ ያልተሰራ ነገር ስላለ አንድ ነገር መብቀ መስራት ይከብዳል። ከመጣው ጀምሮ ሲያጋጥሙ የነበረው ችግር ይሄ ነው እና በእኔ አስተያየት፣ በእኔ ብቻ ሳይሆን በኩባንያችን አስተያየት አንድ ነገር በትክክል መስራት ከተፈለገ በጣም ብዙ ፎከስ እና መድከም ይጠይቃል። ስለዚህ እንደውም የእኛ አሁን ወደፊት ዓላማችንን ስናይ የበለጠ ፎከስ ለማድረግ ነው ስራችንን ወደ አንድ ነገር አት ሴም ታይም አሁን አንዳንድ የሰራናቸው ሲስተሞች ስንጀምራቸው ለኢትዮጵያ ብቻ ሳይሆን ለማንኛውም አፍሪካን ሀገር እንዲሆኑ ነው ተብሎ የተሰሩት። ስለዚህ ኦልሬዲ ጀምረናል አንደኛውን ፕሮዳክታችን የተለያዩ አፍሪካን ሀገሮች ለማስተዋወቅ ከስተመሮችንም ለመያዝ ጀምረናል። ኢትዮጵያ ላይ ወደፊት ደግሞ አይ ቲንክ ናይጄሪያ ላይ ያካበትነውን ዘጠኝ አመት ዘጠኝ አስር አመት ምንድን ፓርትነርሽፕን ኖውሃው እሱ ሁሉ ወደ ኢትዮጵያ ለማምጣት እናስባለን። የዕለቱ የሳይንስና ቴክኖሎጂ መሰናዷችን የእስካሁኑ ነበር። አዘጋጅቼ ያቀረብኩላችሁ ተስፋ ለሞልደየስ ነኝ። መልካም ጊዜ